ገበያው፣ ብራስልስ እንዴት ናት ዛሬ? ብራስልስ አሁንም በሐዘን ድባብ ላይ ነች ያለችው። ባለስልጣኖቹ ንጉሱም፣ ንግስቲቱም በሽተኞችን ጉዳተኞችን ቁስለኞችን እየጠየቁ ነው ያሉት እስካሁን ባለው መረጃ መሰረት ሶስት መቶ የቆሰሉ አሉ መቶ ሀምሳዎቹ ታክመው ወጥተዋል ስልሳ አንድ ኮማ ውስጥ እንዳሉ ነው የተገለጸው የሚገርመው እስካሁን ባለው መረጃ በዚህ በደረሰው ጥቃት ከአርባ ሀገሮች የመጡ ሰዎች ቁስለኞችና የሞት ሰለባዎችም እንደሆኑ ነው የተገለጸው እንደ ድል ሆኖ ግን በሁለቱም የቦምብ ፈንዳታው በተካሄደባቸው አካባቢዎች የኢትዮጵያውያንም ሆኑ ምስራቅ አፍሪካ ሀገሮች ጉዳተኞች ስለመኖራቸው የተገለጸ የለም። ይህ እንግዲህ መልካም አጋጣሚ ነው። አጠቃላይ ግን የደረሰው በቤልጅየሞች ብቻ ሳይሆን በሁሉም ዜጎች ላይ ነው ማለት ይቻላል። ከሰውም ስብጥርም ከደረሰው ማደግ አይነት ሲታይ ብራስልስ ውስጥ የደረሰው የሽብር ጥቃት የሀገሪቱን የስለላ እና የደህንነት ተቋማት ለትችት አጋልጧል። እንደምታውቀው ገበያው ትችት የጠናባቸው የሀገሪቱ የሀገር ውስጥ ሚኒስትርና የፍትህ ሚኒስትሩ ስልጣናቸውን ሊለቁ መሆኑን ዘገባዎች ያመለክታሉ። የቤልጅግ መንግስት ግራ የተጋባ ይመስላል። እንግዲህ በተለይ አሁን የቱርክ ፕሬዚዳንት አንዱን ፍቶጠፊ ጠፊ በተለይ ከቱርክ ወደ ቤልጅየም እንደመለሱትና ወደ ሶሪያ ሊሻገር ሲል እንደተያዘ መግለጫ መስጠታቸውን ከገለጹ ወዲህ እንደተባለው ተቃውሞ በጣም አይሏል። በዚህም ምክንያት በትክክል የአገር ውስጥ ጉዳይ ሚኒስትሩ እና የፍትህ ሚኒስትሩ የስራ መርቀቂያ ደብዳቤ አስገብተው ነበር። ሆኖም ጠቅላይ ሚኒስትሩ እንዳልተቀበሏቸው እና ሚኒስትሮችም ስራቸውን እንደቀጠሉ ነው የተገለጸው። በአጠቃላይ ግን ከየ አቅጣጫው ያለው ትችት በከፍተኛ ደረጃ እንደቀጠለ ነው። ስለዚህ ወደፊት ምናልባት ስራ መልቀቂያ ያቀረቡት ይለቃሉ ወይንስ በዚሁ ይቀጥላሉ ወደፊት ነው የሚታየው። ለጊዜው ግን ስራ መልቀቂያና ደብዳቤያቸውን እንዳልተቀበሏቸው ነው የተገለጸው ከቤልጅየም ሜዲያ። እንግዲህ አንተም እንደተከታተልከው ገበያው ሰሞኑን ከየመገናኛ ብዙሀኑ እንደሚሰማው ሶሪያና ና ኢራቅ ደርሶ የሚመለሱ የተለያዩ የአውሮፓ ሀገር ዜግነት ያላቸው ጽንፈኝነት የተጠናወታቸው ሰዎች ብዙ ናቸው። ከእነሱ መካከልም አብዛኞቹ በልጅግ የሚኖሩ ናቸው ነው የተባለው። የአውሮፓ ሀገራትም አሁን ስጋታቸው ከፍ ብሏል። ዛሬ የጸጥታ ጉዳይን አስመልክተው አስቸኳይ ስብሰባ ያካሂዳሉ። ብራስልስ ላይ እንደተባለው አሁን ከግማሽ ሰዓት በኋላ ማለት ነው፣ የአገር ውስጥ ጉዳይ ሚኒስትሮች ስብሰባ እንደሚካሄድ ታውቋል። ስብሰባውን የጠሩት የወቅቱ የአውሮፓ ህብረት ፕሬዚደንሲ የኔዘርላንድ መንግስት ነው። እንግዲህ እንዲህ አይነት አደጋ ሲደርስ በትክክል ሚኒስትሮች ተሰብስበው በአንድ በኩል ለዛ አደጋ ለደረሰበት ሀገር ድጋፋቸውን ይሰጣሉ። በዚህኛው ስብሰባም እንደዚሁ ለቤልጂየም መንግስት ድጋፋቸውን ከሰጡ በኋላ የጋራ መግለጫ ያወጣሉ ነው የሚባለው። ከሁሉም በላይ ይህንን አደጋ ለመቋቋም የሚቻልበት ሁኔታ የተጠናከረ የጋራ የመረጃ ልውውጥ እንዲኖር፣ የውጭ ደንበር ቁጥጥር ላይ ትኩረት እንዲሰጥ፣ እንደዚሁም በቅርቡ በተለይ ከፓሪሱ ጥቃት ወዲህ አዳዲስ ህጎች እንዲያልፉ ለምሳሌ የመንገደኞችን ዝርዝር መረጃ በመለዋወጥ በኩል የቀረቡ ረቂቅ ሀሳቦች ነበሩ፣ ፓርላማው ጋር ነው የነበሩት። እነዚህን የመሳሰሉት ህጎች እንዲጸድቁና በጋራ እንቅስቃሴ እንዲጀመር የሚጠይቁ መግለጫዎች ይወጣሉ ነው የሚባለው። ከዚሁ ስብሰባ ጋር በተለየ የአውሮፓ ፖሊሶች ፕሬዚደንት ወይም የኢሮፖሉ ኃላፊ አብረው ይገኛሉ ነው የሚባለው። እሳቸው በሰጡት መግለጫ ወደ አምስት ሺህ የሚጠጉ እዚህ አውሮፓ ውስጥ ተጠርጣሪ ግለሰቦች ሊኖሩ ስለሚችሉ አደጋው ከፍተኛ ነው። በሌሎች ከተሞችም ሊቀጥል ስለሚችል ልዩ ጥረት መደረግ አለበት የሚል መግለጫ እንደሚሰጡ ገመታል። ስለዚህ እነዚህን ሁሉ ያካተተ በጋራ መቆም እንደሚያስፈልግ፣ በጋራ መስራት እንደሚያስፈልግ ፈተናው ከባድ መሆኑን በመግለጽ ይህንን አጽንኦት ሰጥቶ መግለጫ የሚያወጣ ስብሰባ ይሆናል ተብሎ ነው የሚጠበቀው። እንግዲህ ጥቃቱ የደረሰው ብራስልስ ከተማ ላይ ቢሆንም መላዋን ቤልጅግ እንደነካ፣ ቤልጅግን ብቻ ሳይሆን ሌሎቹንም የአውሮፓ ሀገሮች እንዳስደነገጠ ነው ይሄ የሚያሳየውና እና ለየት ያለ የጥበቃ ሁኔታ ና እንደው ከዚህ ጥቃት ጋር በተገናኘ የተለየ ነገር የታያለ አሁን? አጠቃላይ ቤልጅየም አሁን የከፍተኛው ስጋት ደረጃ ነው፣ አራተኛ ደረጃ የሚሉት ላይ ነው ሁሉም ያለው። ስለዚህ በየአካባቢው አሁን ፍተሻ ይደረጋል፣ እንሰሳ ይደረጋል፣ ወታደሮች ይታያሉ። ግን አንዳንድ ተንታኞች የሚሉት ምንድን ነው፣ እንዲህ አይነት ችግር ሲፈጠር ወታደሮችን ማስፈር ፖሊሶችን ማሰማራት የተለመደ ቢሆንም አደጋ ግን በአሁኑ ወቅት በእንዲህ አይነት ሁኔታ የሚከሰት ሳይሆን ይህ ጊዜ የመዘጋጃ ጊዜ ነው የሚሆነው። አዘናግተው ነው አደጋ ሊፈጥሩ የሚችሉት። ስለዚህ በፖሊስና በወታደር ሳይሆን ምናልባት በመረጃ በኩልና ህዝቡንም በማሳተፍ በኩል ጥረት ካልተደረገ በስተቀር ሽብርን መከላከል አይቻልም፣ የሚሉ ማስተያየቶችም ከየአቅጣጫው ደግሞ እንደዚሁ እየተወጡ ነው። ገበያው ንጉሴ ከብራስልስ አመሰግናለሁ። እኔም አመሰግናለሁ ሸዋዬ።